ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አምቦ፣ ነጆ፣ መንዲ፣ ግንቢ፣ ቢራ፣ ቦለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ ቀብሩ ላይ ከቀብሩ በል ሰዎች ሰላማዊ ሰልፍ አድርጎ ግጭቱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። በአብይ ርዕስ ይቀርባል። የማቃጠል መንገድ፣ የመዝጋት አንዳንድ የመንግስት መስሪያ ቤቶችን የማቃጠል ሁኔታ ይታያል። አንዳንድ ዞኖች ላይ በሰፊው ይታያሉ ማለት ይቻላል። መንገድ መዝጋቱ፣ የመጮ ሁኔታ፣ የመረበሽ ሁኔታ፣ የቀበሌ ቤቶችን። የኦሮሚያ ፖሊስ ምክትል ኮሚሽነር አቶ ሶሪ ዲንቃ ናቸው የሰማችኋቸው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሰጡት ቃል የተቀነጨበ ነው የሰማችሁት። ዘገባዎች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የትናንቱን ሬቻ በዓል መደናቀፍና የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ተናግረዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ ምክትል ኮሚሽነር ለመንግስቱ የቴሌቪዥን ጣቢያ በሰጡት ቃል አድራጎቱ የጸረ ሰላም ኃይሎች ተግባር ነው ብለዋል። ይህ በእንዲህ እንዳለ የተለያዩ የሰብአዊ መብቶች ተሟጋች ቡድኖች የኢትዮጵያ መንግስት እየወሰዳቸው ያላቸው ያሉትን እርምጃዎች አስመልክቶ ወቀሳና ትችቶችን አሰምተዋል። ዝርዝር ዘገባዎች በመጽሔት ይቀርባል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ለጦር መሳሪያ ማምረቻ የሚሆን ጥራት ያለውን ፕሉቶኒየም ለማስወገድ ሀገራቸው ከዩናይትድ ስቴትስ ጋር የደረሰችውን ስምምነት የሚሽር አዋጅ በዛሬው ዕለት መፈረማቸው ተሰምቷል። ይህን ያደረጉት ዋሽንግተን በምትፈጽመው ከወዳጅነት የራቀ ተግባር ነው ያሉት ባሉት ምክንያት መሆኑን ተናግረዋል። ፑቲን የፈረሙት ይህ አዋጅ ዩናይትድ ስቴትስ ትርፉን የነጠረ ፕሉቶኒየሟን የመጠቀም ግዴታዎቿን ተግባራዊ እንደምታደርግ ማረጋገጫ ልትሰጥ አለመቻሏ ነው ሲል ያመለክታል። አዋጁ መጀመሪያ ላይ እንደ አውሮፓውያን አቆጣጠር በ በሁለት ሺ ዓመተ ምሕረት ተፈርሞ በኋላ በሁለት ሺ አስር የታደሰው ይህ will. ሁለቱም ባለ ኒውክሊየር ኃይል ሀገሮች የጦር መሳሪያ ለማምረት የሚውል ፕሉቶኒየምን ከመከላከያ መርሃ ግብራቸው እንዲያስወግዱ የሚጠይቅ ነው። በ2010 የሩሲያዊ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ እና የወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን በፈረሙት ውል መሰረት ሁለቱም ሀገሮች እያንዳንዳቸው 34 ሜትሪክ ቶን ፕሉቶኒየም ኒውክሊየር መቀመሚያ ውስጥ ከተው ሊያቃጥሉ ቃል ተገባብተው ነበር። የሶሪያ መንግስት አሌፖ ከተማ ላይ ላለፉት ሁለት ሳምንታት ያህል ቦታ ሳይለይ ያካሄደው ከባድ ድብደባ አለም አቀፍ ቁጣ ቀሰቀሰ። በሩሲያና በኢራን የሚደገፈው የሶሪያ መንግስት ወታደራዊ ኃይል አማጽያኑን ከአካባቢው ለማስወጣት ሲል በከፊል የከተማይቱ ምስራቃዊ ክፍል የሚያካሄደውን ድብደባ ቀጥሏል። ሆስፒታሎች እየተደበደቡ በመሆናቸው የሕክምና ሰራተኞች ባለመኖራቸው ምክንያት ቁስለኞች ተገቢ ሕክምና ለማግኘት እንዳልቻሉ የአሜሪካ ድምጽ ሬዲዮ ዘጋቢ ላቲካ ሆክ ተናግራለች። አለም ሞስኮንና ደማስቆን እያወገዘ ይሁን እንጂ ለሶሪያው ቀውስ ተጨባጭ መፍትሄ እያቀረበ የለም ብላለች ላቲካሆክ አዳነች ፍስሀዬ ዘገባውን ታቀርባለች። አሌፖና ኤድሊብ ከተማዎች ውስጥ በአቧራና በደም የተሸፈኑ ህጻናትን ከፍርስራሽ ሲያስወጡ ሌሎች ደግሞ ራሳቸውን ለማዳን በፍርስራሽ በተሸፈኑ መንገዶች ላይ ሲሮጡ ሲታይ በሶሪያ መንግስትና በደጋፊዎቹ ላይ ቁጣ እያስነሳ ነው፣ ፍጅቱን ለማቆም ባልቻሉት የአለም መሪዎችም ላይ እንደዚሁ። ለንደን ውስጥ ፖል ሃሪሰን የተባለ ሰው ይዘገንናል ይላል። በጣም ይዘገንናል። ንጹሐን ሰዎች ሲቪሎች፣ በጦርነት ወቅት ሊደርስ የሚችል ጉዳት ተደርጎ በመታየት ችላ መባላቸው ይዘገንናል። ለንደን ያለች ሶሪያዊት ተቃዋሚ ኢሳሐም ደግሞ የተባበሩት መንግስታት ድርጅት ዋጋ ቢስ ነው። ነፍሰ ገዳዮች ናቸው። ውሸታሞች ናቸው። መላ አለም ውሸታም ነው ምንም የሚያደርጉት ነገር የለም። ሶሪያውያን ተቃዋሚዎች በዓለም ዙሪያ ተጨማሪ ተቃውሞዎች እንዲካሄዱ እያስተባበሩ መሆናቸውን ያሲን አልሃጅ ሳልሕ ገልጸዋል። በአሌፖ ድብደባ ከቆሰሉት ወደ ዘጠኝ ሺህ የሚጠጉ ሰዎች አንድ ሶስተኛ የሚሆኑት ልጆች እንደሆኑ ታውቋል። በሆስፒታሎችና በረድኤት ሰራተኞች ላይ በሚፈጸመው ጥቃት ምክንያት የጤና ጥበቃ ሰራተኞች ሕይወት የማዳን ስራቸው ተሰናክለዋል። የዓለም የጤና ድርጅት እንደሚለው አሌፖ ውስጥ ሁለት አበይት ሆስፒታሎች ሆን ተብሎ ኢላማ ተደርገዋል። ዩናይትድ ስቴትስ ሩሲያ የሶሪያን መንግስት ለማጠናከር መስራቷን አውግዛለች። ሩሲያ ባለፈው ዓመት በሀገሪቱ ዙሪያ ባካሄደቻቸው የአየር ድብደባዎች ከዘጠኝ ሺ በላይ የሚሆኑ ሰዎች አልቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ የ2 አመታት አመታዊ የግብር ክፍያ ማረጋገጫ ጉዳይ በምርጫው ፉክክር ትልቅ ርዕስ ሆኗል። ዲሞክራቷ እጩ ሂለሪ ክሊንተን ተራው ዜጋ የከፈለ ሀብት ያካብታሉ ሲሉ ትራምፕን ከሰዋል። የትራምፕ ደጋፊዎች ደግሞ በብዙ ሚሊዮን ዶላር የሚቆጠር ግብር ላለመክፈል ሕጋዊ በሆነ መንገድ መጠቀማቸው የሚያስወቅስ አይደለም፣ እንዲያውም ብልህነት ነው ሲሉ እያደነቁ ነው። የሂለሪ ክሊንተን የምርጫ ዘመቻ በትዊተር አማካኝነት ባወጣው ቪዲዮ ዶናልድ ትራምፕ በእናንተ ጉዳት ራሳቸውን ያበለጸጉ ሰው ናቸው። ሶስት ገጹ የግብር ክፍያቸው ይህንን ነው ያሳየው። ሌላው የደበቁት ነገር ምን እንደሚሆን ይታያችሁ ይላል። ክሊንተን በሪፑብሊካን እጩ ላይ ይህን ውንጀላ ያሰሙት በሳምንቱ መጨረሻ ዘ ኒውዮርክ ታይምስ ጋዜጣ የትራምፕን እንደ ኤሮፓውያን አቆጣጠር የ1995 ዓመተ ምህረት የክፍለ ሀገር ግብር ክፍያ ሰነድ ማውጣቱን ተከትሎ ነው። በዚያ ሰነድ ላይ ትራምፕ የ916 ሚሊዮን ዶላር የንግድ ኪሳራ የደረሰብኝ ሰውነኝ ይላሉ። ያም ከዚያ በኋላ ለ18 ዓመታት ግብር እንዳይከፍሉ በሕግ የሚፈቅድላቸው ነው። ትራምፕ የግብር ሰነዱን ትክክለኛነት አላስተባበሉም። ሆኖም የግብር ደንባችን ምን ያህል ውስብስብ እንደሆነ ለፕሬዝደንትነት ከተወዳደረ ከማንም ሰው የበለጠ የማውቀው እኔ ነኝ፣ ማስተካከል የምችለውም እኔ ብቻ ነኝ ብለዋል። የኮሎምቢያ ድምጽ ሰጪዎች ለ52 ዓመታት የዘለቀውን ጦርነት ያከትማል የተባለውንና የመንግስቱንና ኤፍኤአርሲ ወይም ፋርክ በሚል ምህፃር የሚታወቀውን ግራ ጽንፈኛ ቡድን የሰላም ስምምነት ባልተጠበቀ ሁኔታ ውድቅ በማድረጋቸው የሀገሪቱ የፖለቲካ መሪዎች ወደፊት መራመድ የሚቻልበትን መንገድ በማውጠንጠን ላይ ናቸው። ፕሬዚዳንት ጁዋን ማኑኤል ሳንቶስ ዛሬ ከሁሉም የፖለቲካ ፓርቲዎች ጋር ስብሰባ ለማድረግ አቅደዋል። የመንግስታቸውን ተደራዳሪዎች በሙሉ ለአራት ዓመታት የሰላም ድርድር ወደ ተካሄደባት ወደ ኩባ ዋና ከተማ ሃቫና እንዲመለሱ አዘዋል። ትናንት እሁድ በተካሄደው ውሳኔ ህዝብ ድምፅ ሰጪዎች 50.2 ከመቶ ለ47.7 ከመቶ በሆነ ጠባብ ብልጫ የሰላም ስምምነቱን ውድቅ አድርገውታል። ፕሬዚደንት ሳንቶስ እና የአማጽያኑ መሪዎች በሰላም ሂደቱ እንገፋለን ሲሉ አጥብቀው ቃል ገብተዋል። ሆኖም ሌላ አማራጭ ዕቅድ ባለመኖሩ ውጤቱ ምን እንደሚሆን ግልጽ አይደለም። የተባበሩት መንግስታት ድርጅት ባወጣው መግለጫ የሰላም ሂደቱን መደገፉን እንደሚቀጥል ቃል ገብቶ መንግስቱ ከአማጽያኑ ጋር ስምምነት ላይ እንዲደርስ መርዳታችንን እንቀጥላለን ብሏል። የድርጅቱ ዋና ጸሐፊ ባንኪሙን ልዩ ልዑካቸው ዣን አሮን ለምክክር ወደ ሃቫና ልከዋል።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 ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎሄርዝ፣ በ22 ሜትር ባንድ በ13615 እና በ13830 ኪሎሄርዝ፣ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 23 ምሽት ፕሮግራማችን ነው። የትናንቱን እሬቻ በዓል መደናቀፍና የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ተናግረዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ ምክትል ኮሚሽነር ለመንግስቱ የቴሌቪዥን ጣቢያ በሰጡት ቃል አድራጎቱ የጸረ ሰላም ኃይሎች ተግባር ነው ብለዋል። መለስካቸው አማሃ ዝርዝሩን ይዟል። ለብዙ ዓመታት እንደተለመደው በቢሾፍቱ ከተማ ትናንት ሊከበር የነበረው የእሬቻ በዓል ያበቃው ማንም በጠበቀው መንገድ አልነበረም። በዓሉ የተፈጸመው በመንግስት ላይ በተሰነዘረ ተቃውሞ በውከትና ያንን ተከትሎ በአያሌ ሰዎች ሕይወት ማለፍ እንዲሁም በብዙ ሰዎች ላይ በደረሰ የአካል ጉዳት እንደነበረ ከሀገር ውስጥ እስከ ዓለም አቀፍ ታላላቅ የመገናኛ ብዙሃን ተቋማት እስከ ዛሬም እየተነገረ ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት የደረሰው ከፍተኛ ጉዳት ሌላ መዘዝ እያመጣ እንደሆነ ያስረዳሉ። በአጭሩ በመሃል ኦሮሚያና በምዕራብ ኦሮሚያ የተለያዩ ከተሞች መንግስትን የሚቃወሙ አያሌ ሰልፎች ዛሬ ተካሂደዋል። ጣምቦ፣ ነጆ፣ መንዲ፣ ጊምቢ፣ ምዕራብ ወለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ፣ ቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተፈጥሮ እንደነበር ተነግሮናል። አዳበርጋ፣ ሜታ ሮቢ፣ ሻሽማኔ፣ ዝዋይ ባቱ ማለት ነው፣ ቡሌ ሆራ፣ ደንቢ ዶሎ፣ ጀሉ፣ አርሲ ነገሌ፣ አዳባ፣ ዶዶላ፣ ገደባ፣ ሳሳ እዚህ ቦታ ደግሞ ህዝብ ተቃውሞን እያሰማ ፣ አቶ ሙላቱ ጨምረው እንደገለጹት ከአዲስ አበባ ሰሜን ምስራቅ አቅጣጫ በአርባ ኪሎ ሜትር አካባቢ በምትገኘው በሰንዳፋ ከተማ የቅብራቸው ስነ ስርዓት ዛሬ የተፈጸመው እናትና ልጅ ትናንት የኤሬቻን በዓል ለመካፈል ወደ ቢሾፍቱ ወርደው የነበሩ ናቸው። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሶሬ ዲንቃ ዛሬ ከእኩለ ቀን በኋላ በነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓት የዜና አወጃ ላይ እንደገለጹት በኦሮሚያ የተለያዩ ዞኖች ዛሬም ትንኮሳዎች አሉ ብለዋል። አሁን ያለው ሁኔታ በአንዳንድ ዞኖች ላይ አሁንም ትንኮሳዎች አሉ። ንብረትን የማውደም መኪናዎችን የማቃጠል፣ መንገድ የመዝጋት፣ አንዳንድ የመንግስት መስሪያ ቤቶችን የማቃጠል ሁኔታ ይታያል። አንዳንድ ዞኖች ላይ በሰፊው ይታያሉ ማለት ይቻላል። መንገድ መዝጋቱ፣ የመጮ ሁኔታ፣ የመረበሽ ሁኔታ፣ የቀበሌ ቤቶችን የቀበሌ መስሪያ ቤቶችን የማቃጠሉ ሁኔታ አሁንም አልፎ አልፎ ይገኛል። ይህንንም የእኛ ፖሊስ አሁንም በመከላከል ላይ ነው ያለው። ህዝቡን በማነሳሳት በማደራጀት አሁንም ይህ ድርጊት እንዳይከሰትና ህዝቡም እንዲያወግዝ እያደረገ ነው ያለው። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ እነዚህን ዛሬ በኦሮሚያ የተለያዩ ክፍሎች የተፈጸሙ ድርጊቶችን የሚገልጹት በዚህ መልኩ ነው። በአጠቃላይ እንደሰማን ከሆነ የህዝብ እስር ቤቱን የሚገልጸው መንገድ በመዝጋት ስራ በማቆም ነው። በዚህ በማቆማቸው የደረሰ ጉዳት እስካሁን የተገለጸልን ነገር የለም። አምቦ ላይ የተወሰኑ መኪናዎች ተሽከርካሪዎች እንደተቃጠሉ ሞተር ሳይክሎች እንደተቃጠሉ ተነግሮናል። እነዚህ መኪናዎች ወይም ሞተር ሳይክሎች ሀብትነታቸው የማን ነው እንግዲህ አለየንም። የግለሰብ ይሁኑ የመንግስት መቃጠላቸውን ነው ኢንፎርሜሽን የደረሰን። ገና የደረሰውን ጉዳይ በመከታተል ላይ ነን። በኦሮሚያ ክልል ባለፈው አመት መጀመሪያ ወራት ላይ የተቀሰቀሰው ተቃውሞ በርከት ላሉ አመታት በቢሾፍቱ ሲከበር የቆየውን የኢሬቻ በዓልም ትናንት አደፍርሶታል። ለበዓሉ መደፍረስና በሕይወት ላይ እንዲሁም በአካል ላይ ለደረሰው ጉዳት መንግስት ተጠያቂዎች ነውጠኞች ናቸው ሲል፣ ተቃዋሚ ኃይሎች ደግሞ መንግስትን ይከሳሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው። በኦሮሚያ አንዳንድ ከተሞች ውስጥ ዛሬ የተቃዋሚ ሰልፍ መካሄዱን ነዋሪዎችም እየገለጹ ነው። አምቦ ከተማ ውስጥ የነበረውን አንድ ነዋሪ እንዲህ ብለውታል። ገና መናኑ ሳ አፍሪ ዛሬ ጠዋት ከሦስት ሰዓት ጀምሮ አበበች ሆቴል በሚባለው አካባቢ መንገድ መዘጋቱንና ተኩስም እንደነበረ ነው የተናገሩት እኒህ የአምቦ ከተማ ነዋሪ። አራዳ በሚባል አካባቢ ደግሞ አንድ ሰው በጥይት ተመቶ ተገድሏል ብለዋል። ቢሾፍቱ ከተማም ዛሬ የተቃውሞ ሰልፍ መካሄዱንና የሰው ህይወት መጥፋቱን የከተማይቱ ነዋሪ ለቪኦኤ ገልጸዋል። ያራ ቢሾፍቱ፣ በቢሾፍቱ ውስጥ ዛሬ ህዝቡ ሰላማዊ ሰልፍ ወጥቶ የታሰሩት ይፈቱ፣ የቀረው ሬሳ ይውጣልን ብለው መፈክር ሲያሰሙ የአጋዚ ጦር ጠዋት ሁለት ከሰላሳ ላይ ኃይሎቹ ተኩሰው ሦስት ሰዎችን በጥይት ገድለዋል። የትናንትናው አንሷችሁ ነው ብለው በጥይት መጥተው የተደበደቡትም የታሰሩም ያመለጡም አሉ ብለዋል፣ እኚህ የቢሾፍቱ ከተማ ነዋሪ። ቢሾፍቱ ውስጥ ተፈጸመ የተባለውን ከመንግሥት አካላት ለማጣራት የኦሮምኛ ዝግጅት ክፍላችን ባልደረባት ቱጁቤኩሳ ደውላ የምክትል ኮማንደር ታሪኩ ውባየሁን አግኝታ ነበረ። min jiru tukaafi tukaafa min jiru boolla qileetu jira boolla qileetti kan namni nammee dhume baay'ina isaanii irraa kan ምንም የተተኮሰ ነገር የለም ብለዋል ምክትል ኮማንደር ታሪኩ ውባየሁ ለቪኦኤ በሰጡት ቃል። ትናንት ብቻ ከብዛቱ የተነሳ ብዙ ሰው ገደል ገብቶ አልቋል። ይሄ የተፈጠረው ትናንትና ነው። ዛሬ በሰላም ውለን በሰላም ነው ያለነው። የተተኮሰ ጥይትም የሞተ ሰውም የለም ብለዋል ኮማንደሩ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የዕለቱን አብይ ርዕስ ዘገባዎች ነበር ያደመጣችሁት። ዘገባዎቹ ይቀጥላሉ። በመጽሔትም በመንግስቱ አቋምና እየወሰዳቸው ባሉ እርምጃዎች ላይ የመብት ሁለት ተሟጋች ድርጅቶች ወቀሳና ትችቶችን አሰምተዋል። ጂል ክሬግ ያሰናዳችው ዘገባ አለ አሉላ ከበደ ያቀርበዋል። የመንግስት ኃይሎች ተኩስ ከፍተው ቁጥሩ የበዛ ሰው ገድለዋል የሚለውን ያስተባበሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሥነ ሥርዓቱ ከተሰበሰበው ሕዝብ ጋር የነበሩ አንዳንዶች ብጥብጥና ሁከት ለመቀስቀስ በመፈለጋቸው የተፈጠረ ነው ብለዋል። ኤሊስ ዱፊ ፐብሊሽ ዋች ፈንድ በመባል የሚታወቀውና የረዴ ስራዎችን ግልጽነት በሚከታተለው ዓለም አቀፍ ተቋም የጥናትና የክትትል ስራ አስኪያጅ ናቸው። በኢትዮጵያ ላይ እያተኮሩ ጥናቶችን በማድረግም ይታወቃሉ። የሶስት ቀናት ብሔራዊ የሀዘን ጊዜ ታውጇል። ነገር ግን አንዳችም በጉዳዩ ላይ ያተኮረ ንግግርና ድርድር የለም። ይሄ ማለት ጦር ሰራዊት ወይም ፖሊስ ልኮ ሰውን ወደ እስር ቤት ማስገባትና በቃ አለቀ ወደሚቀጥለው ነገር ማለፍ ማለት ነው ግጭቶችን ተከትሎ በመንግስት የጸጥታ ኃይሎች ሰዎች ሲገደሉና የኃይል እርምጃ ሲወሰድባቸው የሚያሳስበውና የሚያነጋግረውን ያህል የሚፈጸሙት የጅምላ እስሮች ግን ያንን ያህል ትኩረት አያገኙም ሲል ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሂዩማን ራይትስ ዋች ዘግቧል። አወዛጋቢውን የአዲስ አበባ ማስተር ፕላን እቅድ ይፋ መደረግ ተከትሎ እንደ አውሮፓውያን የዘመን አቆጣጠር ከህዳር 2015 ዓ ም አንስቶ በኦሮሚያ የተለያዩ አካባቢዎች በተቀሰቀሰው ተቃውሞ ማግስት በአስር ሺዎች የተቆጠሩ ሰዎች መታሰራቸውን ሁማን ራይትስ ዋች አስታውሷል። ፊሊክስ ሆርን በድርጅቱ የአፍሪካ ቀንድ ጉዳዮች ከፍተኛ የጥናት ባለሙያ ናቸው። ዜጎች ተቃውሞ የመግለጽ መብታቸውን እንዲጠቀሙ መፍቀድ ነው ወሳኙ ይላሉ። So I think it's clear that uh, you know the the, the security force response to all of the protests in Aromia has been one of just. You know, <inaudible> <inaudible> <inaudible> <inaudible> ሆኖም መንግሥት የያዘውን አካሄድ ሊቀይርና የሕዝቡን ሁነኛና ተጨባጭ ቅሬታዎችና ተቃውሞች መመርመርና ምላሽ መስጠት ነው ያለበት። ባለፈው የነሐሴ ወር በአማራ ክልል የተለያዩ አካባቢዎችና በኦሮሚያ የተካሄዱትን የተቃውሞ እንቅስቃሴዎች ተከትሎ ጥሮ የበዛ ሕዝብ መገደሉንና መቁሰሉ ይታወቃል። የመንግስት ኃይሎች ባልታጠቁ ሰላማዊ ሰልፈኞች ላይ ተኩስ ከፍተው ያደረሱት ፍጅት ነው ሲሉ ተቃዋሚ ወገኖች መንግስቱን ተጠያቂ ያደርጋሉ። መንግስት በበኩሉ በሰጠው ምላሽ አንዳንዶች እንደ ፈንጂ የመሳሰሉ ጭምር የጦር መሳሪያዎችን የታጠቁ ነበሩ ሲል የብጥብጥ ኃይሎች ያላቸውን ያልተፈቀደ የተቃውሞ ሰልፍ በማደራጀት ይከሳል። ዓለም አቀፉን የሰብአዊ መብት ድርጅት አምነስቲ ኢንተርናሽናልን ጨምሮ የተለያዩ የመብትና የሲቪክ ማህበረሰብ ቡድኖች በቅርቡ በኢትዮጵያ ሰላማዊ ሰልፈኞች ላይ የደረሱትን ግድያዎች እስርና ሌሎች የኃይለ ጥቃቶች በገለልተኛ ዓለም አቀፍ ወገን እንዲጣሩ ሲሉ ጥሪ ማሰማታቸው ይታወሳል። በቢሾፍቱ የረቻ በዓል አከባበር ላይ የሞቱት ቁጥር በከፍተኛ ደረጃ እያሻቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። መንግሥት የሦስት ቀናት አዘናውጇል የሐዘን ቀናት ማወጅ በቂ አይደለም ያሉት ተቃዋሚዎች ግን ሕዝቡን ይቅርታ መጠየቅና ለሟች ቤተሰቦች ካሳ መክፈል እንደሚገባ ሳስበዋል። እስክንድር ፍሬው ዝርዝሩን ይዟል። ኢትዮጵያ ሐዘን ላይ ነች። በቢሾፍቱ የሬቻ በዓል አከባበር ከሞቱት ሰዎች የአንዳንዶቹ ማንነትም በማህበራዊ መገናኛ ብዙሃን ይፋ መደረግ ጀምሯል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳም ከዛሬ ጠዋት 12 ሰዓት ጀምሮ ተግባራዊ መደረግ የጀመረ ብሔራዊ የሀዘን ቀን አውጀዋል። በሁሉም የመንግስት ተቋማት፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በትምህርት ቤቶችና መርከቦች የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀምሯል። በአገሪቱ ዋና ከተማ አዲስ አበባም ይህ የሀዘን ድባብ በግልጽ እየታየ ነው። ለወትሮ ሞቅ ያሉ ዘፈኖችን ከሚያጫውቱ መዝናኛዎች አንዳንዶቹም በመሳሪያ ብቻ የተቀነባበሩ ሙዚቃዎች ሲያጫወቱ ታይተዋል። የሞቱት ሰዎች ቁጥር እየጨመረ መሆኑም ሀዘኑን የከበደ አድርጎታል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት የሟቾቹ ቁጥር ያሻቀበው በከፍተኛ ደረጃ ነው። እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ ስድስት መቶ ሰባ ስምንት የሚጠጋ ቁጥር ነው። እንግዲህ ገናም እየጨመረ ነው ነው የሚሉን የቦታው ነው እየተለቃቀመ ያለውና በጣም አስቸጋሪ ሁላቴ ነው ያለው እስቲ አብራሩልኝ። ስድስት መቶ ሰባ ስምንት እንዴት ነው ያጣራችሁት? ከሆስፒታል ምንጮች ነው? በምን መንገድ ነው ያጣራችሁት? የእኛ አባሎቻችን ጉዳዩን ተከታትለው በየቦታው ካለው ሰርቲፋይድ የሆኑትን ብቻ እንዲያጣሩልን ነው። አሁን ቁጥሩን በዚሁ አይነት ወደ ስድስት መቶ ሰባ ስምንት አድርሰውታል። ይህ ቁጥር ከሶሻል ሚዲያ ላይም አግኝተን ነበር ከሶሻል ሚዲያ ላይ ስድስት መቶ ሰባ ስምንት እንደሞቱ አራት መቶ ሀያ ሶስት ሰዎች ደግሞ በመኖር እና በመሞት መካከል ሰርቫይቨር ሬቱ በጣም አነስተኛ የሆነ ሁኔታ ላይ እንዳሉ እና ስምንት መቶ ሰባ እንደቆሰሉ ነው ሚዲያ ላይ ያገኘን። ይሄ ምን ያህል እውነት ነው የሚለውን ነው እንትን እያልን ያለ ነው። ግን አሁን ስድስት መቶ ሰባ ስምንቱን በትክክል አግኝተናል ለምሉ። ይሄም አሁን ከ ሆስፒታል ምንጮች ጭምር የተረጋገጠ ነው። አሁን የሚነግሩ ቁጥር አዎ ትላንት ሰላሳም ነበረ አርባ ስድስትም ነበረ ሀምሳም ነበረ የተለያዩ ቁጥሮች ናቸው ሲነገረን የነበረው። አሁን ቀስ በቀስ እየደረሰ ነው። ሰዎች እኮ ዛሬም እየወጡ ነው እኮ እስካሁን ድረስ አስራ አምስት የሚሆኑ ደግሞ ከባህርም እዛው አካባቢ ከውሃ እንዳልወጡ ነው እየተነገረን ያለው እና ተቆፍሮ በክሬን እኮ ነው እየወጣ ያለው ከጉድጓድ ውስጥ ወደ ሀያ አምስት ሜትር ጥልቀት ያለው ጉድጓድ ውስጥ ብዙ አስከሬን እና ያለ ነ የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ አሳዛኙ ሁኔታ የተፈጸመባት የቢሾፍቱ ከተማ ነዋሪ ናቸው። እርሳቸው በግላቸው እንኳን የአንድ መቶ አርባ ስድስት ሰዎችን አስከሬን መቁጠራቸውን ይናገራሉ። በራሴ በአይኔ ያየኋቸውን ብቻ በመፍጠር ነው አዝኝ እንደ ለእናንተ ኢንፎርሜሽን እየሰጠው ያለ ሾፍ ጨለለቃ ጤና ጣቢያ ሶስት ሬሳ ሲለ መውጣቱ እዛ ቦታ የነበሩ ባለሙያዎችም ሆኑ ሂዶ ያዩ ሬሳ ያነሱ ሰዎች ነግሮኛል። ትክክል ነው። ሌሎች የግል ክሊኒኮች ውስጥም ሬሳ ወጥተዋል። ው አንድ ሰው ደግሞ እዛው ሚስቱ ስትሞት ቤት ሬሳውን ቀጥታ ጭኖ በራሱ መኪና ጭኖ ይሄድ ያለ እነዚህን ሰዎች አልቆጠር ናቸውም። እንደገና ወደ ሱሉልታ በሚስቱ ስትሞት ቤት እሱም ውሃ ውስጥ ገብቶ ነበር። በሚስ ነፍሱ ሲታገግም በአንድ ፒካፕ ገንዘብ አዋጠንለት። ወደ የተወሰነ ገንዘብ ተሰጥቶት በፒካፕ ጭኖ ወደ ሱሉልታ የሄደ ልጅ አለ። እነዚህ እነዚህ በዛ ግቢ ውስጥ ያልተቆጠሩ ናቸው። እኔ በግቢ ውስጥ በሆስፒታል ግቢ ውስጥ ያሉት ሬሳ ብቻ ነው እየነገርኳቸው ያሉ። አሁን በዛሬ ሂለት ብትሄዱ አንድ አንድ ሬሳ ብቻ ነው የተገኘው እስከ ስምንት ሰዓት ድረስ አውጥቷል የት እንደወሰዱ አናውቅም ለቤተሰብ አደረሱ ወይም ለመደበቅ እንዲሞከሩ እንዳለው አሁን ደበቁ አላውቅም ጠቅላይ ሚኒስትር ሀይለማርያም ደሳለኝም ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን በመንግስታቸው ስም ገልጸዋል ለቤተሰቦቻቸውም መጽናናትን ተመኝተዋል ንጹሐን ዜጎች ሕይወታቸውን ያጡት እኩይ ተግባር ያነገቡ አካላት በፈጠሩት ግርግር መሆኑንም ጠቅሰዋል በዚህ አገላለጽ የማይስማሙት ተቃዋሚዎች ለጠፋው የሰው ህይወት ተጠያቂው መንግስት ነው ብለዋል የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን ይህንኑ ያንጸባረቁት አንደኛ በእምነት ቦታ ላይ ታጣቂዎች ጥይት መተኮሳቸው፣ ሁለተኛ አስለቃሽ ጭስ መጠቀማቸው፣ ሶስተኛ ህዝቡ ተቃውሞን ቢያቀርብ በትግስትና በወደ ሰፊነትና በብልሃት ህዝቡን አለማዳመጣቸው፣ አራተኛ የማረጋጋት ስራ አለመስራታቸው፣ አምስተኛ የመንግስት ባለስልጣናት እምነት ቦታ ላይ መድረክ ለመያዝ መሯሯጣቸው፣ እኒህና መሰል አጠቃላይ ድርጊቶችን ከዚህም አልፎ ተርፎ ደግሞ ራሱ በዛ የእምነት ቦታ በተቀመጠ ህዝብ ላይ ሄሊኮፕተር ራሱ በአየር ላይም ቢሆን እንዲዞር ማደረጉ አግባብ አለመሆኑን መንግስት በትክክል ህዝቡን በይፋ ይቅርታ መጠየቅ አለበት የሚል አቋም ነው ያለን። መንግስት ኃላፊነቱን መውሰድ እንዳለበት በተመሳሳይ የገለጹት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተጎጂ ቤተሰቦችን ሊክስ እንደሚገባም ተናግረዋል። የፈጠረው መጀመሪያም ይህንን ያደረገው መንግስት ስለሆነ ለእነዚህ ለሟቾች ካሳ ይፈለጋል። አሁን ህዝብ ሄደዋል ሰላም ነው ብሎ መንግስት ይጠብቃለሁ ብሎ ጠመንጃ ወድሮ በዛ ላይ ተኩስ ፈጥሮ በዚህ ሰበብ ጉዳት የደረሰባቸው ዜጎች ካሳ ሊከፈላቸው ይገባል ለቤተሰብ። መንግስት ግን አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ብሏል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። የሰው ሕይወት የጠፋውም እነዚህ ወገኖች ባስነሱት ሁከትና ግርግር ምክንያት በተፈጠረው መረጋገጥ እንደሆነ ነው ያመለከተው። እናም ኢትዮጵያ በተለያዩ ወገኖች ሰጥ አገባ ውስጥ ሆና ሟቾቹን እያሰበች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በቢሾፍቱ ከተማ የኤሬቻ በዓል ሲከበር በተቀሰቀሰው መረጋገጥና ገደልና ውሃ ውስጥ ገብተው የሞቱ ሰዎች ቁጥርን አስመልክቶ ከተለያዩ ምንጮች የተለያዩ አሃዞች እየተሰሙ ነው። ሄኖክ ሰማግዜር ዝርዝሩን ይዟል። በትናንትናው ዕለት በቢሾፍቱ ከተማ ከተለያዩ የኦሮሚያ ከተሞች የተሰበሰቡ ሰዎች በተቃውሞ ድምፅ ማሰማታቸውንና የጸጥታ ኃይሎች አስለቃሽ ጋዝ መተኮሳቸው ተዘግቧል። ከዚህ ተከትሎ በተፈጠረ ግርግርና መገፋፋት ከአንድ መቶ በላይ ሰዎች መሞታቸውንና ሌሎች በርካቶች መቁሰላቸውን የሆስፒታል ምንጮች ገልጸዋል። የብሉምበርግ የዜና ምንጭ የሆስፒታል ምንጮችን ጠቅሶ ከ100 በላይ ሰዎች መሞታቸውን ሲዘግብ የኢትዮጵያ መንግሥት ልሳን የሆነው ኢቢሲ የሟቾቹ ቁጥር 55 እንደሆነ ማምሻውን ዘግቧል። አጠቃላይ የተጎጂዎች ቁጥር ከ100 በላይ መሆኑን የቢሾፍቱ ሆስፒታል ሥራ አስኪያጅ አቶ ደሳለኝ ባይሳን ጠቅሶ ኢቢሲ ዘግቧል። ለአሜሪካ ድምፅ ሬዲዮ ቃላቸውን የሰጡ የአይን እማኝ በሆስፒታሉ እስከ 146 አስከሬን መቁጠራቸውን አስረድተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንትናው ዕለት ለህዝብ በቴሌቪዥን ባደረጉት ንግግር የሟቾቹ ቁጥር በወቅቱ በደረሳቸው መረጃ መሠረት ሃምሳ ሁለት መሆኑን ተናግረው ሐዘናቸውን ገልጸዋል። ነውጠኛ ኃይሎች አስቀድሞ ስፍራ ይዘው በመቆየታቸውና ይህን በዓል ለማወክ አቅደው በመንቀሳቀስ በዓሉ የሁከትና የብጥብጥ እንዲሆን ለማድረግ ከፍተኛ ጥረት አድርገዋል። በዚህ ሂደት ውስጥ በተፈጠረው ግርግር በበዓሉ ስፍራ ከተገኙት ታዳሚዎች መካከል እርስ በርስ በመረጋገጥና ከዛም አልፎ አካባቢው ገደላማ እንደመሆኑ መጠን በዚሁ ምክንያት ዜጎቻችን በዚህ ገደል ውስጥ ገብተው እስካሁን ባለኝ መረጃ መሰረት ወደ 52 የሚጠጉ ዜጎቻችን ህይወታቸው አልፏል። ይሄን ቁጥር የሚመጥኑ ሌሎች ዜጎቻችንም ቆስለዋል። ይህ ሂደት እጅግ አሳዛኝ እና አስከፊ ሂደት ነው። ከዚህ ተነስቶ የኢፌዴሪ መንግስትና እኔም ራሴ በዚህ ግርግር ወቅት ህይወታቸው ላለፉ ዜጎቻችን ጥልቅ ሐዘን የተሰማኝ መሆኑን እየገለጽኩ ለወዳጅ ቤተሰቦቻቸው እና ዘመዶቻቸው እንዲሁም ለመላው የኢትዮጵያ ህዝብ መጽናናትን እመኛለሁ። ይህ ክስተት በጭራሽ ሊከናወን የማይገባው ወይም ሊከሰት የማይገባው ክስተት ነው። በዓሉ የፍቅር፣ የመቻቻል፣ የአብሮነት እንደዚሁም ደግሞ ፈጣሪን የማመስገን በዓል ሆኖ ሲያበቃ ከኦሮሞ ህዝብ ባህል ባፈነገጠ መንገድ እና የኦሮሞን ህዝብ ክብር በሚያጎድል መንገድ እነዚህ የነውጥ ኃይሎች ይሄንን ወደ ሁከትና ብጥብጥ ለመለወጥ መስራታቸው እጅግ የሚያሳዝን ነው። ስለዚህም መላው የኦሮሞ ህዝብም ሆነ መላው የአገራችን ህዝቦች እንዲህ አይነት እኩይ ተግባርን ከመንግስት ጎን በመቆም በጽናት እንዲያወግዙት፣ በምሬትም እንዲቃወሙት በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ መንግስትም እንደዚህ አይነት እኩይ ተግባር የሚያከናውኑትን ወደ ህግ አቅርቦ የሚያስጠይቃቸው ነው። የኢትዮጵያ መንግሥት የሦስት ቀናት ሐዘን አውጆ ባንዲራ ዝቅ ብሎ እንዲውለበለብ አድርጓል። ከጠቅላይ ሚኒስትሩ የትናንቱ ንግግር በኋላ ዛሬ ማምሻውን የኢትዮጵያ ቴሌቪዥን የሆስፒታል ምንጮችን ጠቅሶ 55 ሰዎች መሞታቸውን ዘግቧል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ 678 ሰዎች መሞታቸውን ድርጅታቸው እንደመዘገበ ማምሻውን ለአሜሪካ ድምፅ ሬዲዮ ገልጸዋል። እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ ስድስት መቶ ሰባ ስምንት የሚጠጋ ቁጥር ነው። እንግዲህ የአሜሪካ ድምፅ የታመኑ ምንጮች የሚያቀርቧቸውን ዘገባዎች ለእናንተ በቀጥታ ያቀርባል። በፍጥነት በመለዋወጥ ላይ ያሉ መረጃዎችና አሀዞችን በማመሳከር ዜናውን እናደርሳቸዋለን። ከአሜሪካ ድምፅ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ በዚሁ በትናንትናው ዕለት በቢሾፍቱ ወራርሰዲ ሐይቅ ለመከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓሎች አንዱ የሆነው ኢሬቻ በዓል ላይ ለዘገባ ተገኝተው የነበሩ ጋዜጠኞች የተከታተሉትን በዝርዝር ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ የተወሰኑትን አነጋግራ ተከታዩን አጠናቅራለች። በቦታው የተገኘሁትኝ ከዋዜማው ምሽት አንስቶ ነው። ወደ አስራ አንድ ሰዓት አካባቢ የገባሁት ቅዳሜ ዕለት፣ ከዛን ሰዓት ጀምሮ እንደገናም በእለቱም የነበረውን ሁኔታ ተመልክቻለሁ። ምን ያህል ጋዜጠኞች ትሆናላችሁ በቦታው የተገኛችሁት? በማን ግብዣስ ነው እዛ የተገኛችሁት? በኦሮሚያ ኮሚኒኬሽን ኦፊስ ነው ግብዣ የተደረገልን። በርካታ ጋዜጠኞች አልነበሩ። በትክክል ቁጥሩን ባላረጋገጥም። በቦታው ስትደርሱ፣ ጠዋት ወደ በዓሉ ወደሚከበርበት ቦታ ስትሄዱ፣ ምን ተመለከታችሁ? ምን አያችሁ? የሰው እንቅስቃሴ ምን ይመስል ነበር? የከተማው ሁኔታስ ምን ይመስል ነበር? ለሊት አስራ አንድ ሰዓት ጀምሮ ነበር ወደዛ አካባቢ ጉዞ የተጀመረው። እኛም ወደዛ ማቅናት የጀመርነው ካረፍንባቸው ሆቴሎች ሁላችንም ወተን በአንድነት ስንጓዝ የተመለከትነው ነገር ሙሉ ለሙሉ መንገዱ በክብረ በዓሉ ላይ ለመታደም የሚፈልጉ የኦሮሞ ህብረተሰብ አባላት ግሩፕ እየሆኑ ካልቸራቸውን ኦሮሞን የሚያወድሱ መዝሙሮችን ወይም ሙዚቃዎችን እየተጫወቱ በአንድነት ወደ ሬቻ በዓል ቦታው የሚከበርበት የሆረ ሐይቅ አካባቢ ሲጓዙን እየተመለከት ነው። ሙሉ መንገዱ ክብረ በዓሉ ታዳሚዎች የተሞላ ነበር። ስንሄድ አይነ ደንገዝገዝ ቢያደረግም ሙሉ እንቅስቃሴ ጤናማ የነበረ ክብረ በዓል ነበረ። በቦታው ከደረሳችሁ በኋላስ ምን ተመለከታችሁ? በቦታው ልክ ስንደርስ ወደ ሀይቁ መግቢያ ዳርቻ ላይ ሁሌ ከዚህ በኋላ በቋሚነት የሚከበርበት ቦታ እንዲሆን ተደርጎ የተሰራ ሴጅ አለ። ፊት ለፊቱም ብዙ ሰዎችን ማስተናገድ የሚችል ነው። በእሱ በኩል ቀጭን መንገድ አለች። መጀመሪያ የተካሄደው። ወደ ባህሩ ጋር የሚደረገውን ክብረ በዓል ለማየት ነበር። እዛ ቦታ ላይ ስንሄድ የኦሮሞ ሕዝብ የትራዲሽናል ሊደሮች ወይም ደግሞ አባ ገዳዎች የምንላቸው ወንዙን እየባረኩና በቄጤማንትን እያሉ የመርጨት ስነ ስርዓት እየተካሄደ ቢሆንም በአብዛኛው ሕዝቡ ግን የተከተላቸው አልነበረም። በወቅቱ ሁሉም ማለት ይቻላል ወጣቶች በመንግስትና ሁዲድ ወይም ደግሞ ክልሉን በሚያስተዳድረው ፓርቲ ላይ ተቃውሟቸውን ሳያቀርቡ ነበረ። ሁዲድ በቃን፣ ወያኔ በቃን የሚሉ መፈክሮችን ሲያሰሙ ነበር የተመለከትነው። ከዛ በኋላ ወደ እዛ ቦታ የተካሄደው ስነ ስርዓት ተዘባዶ የሊደሮቹ ወደ ተዘጋጀው ስቴጅ ሲመለሱ እዛ አካባቢ የነበረውን ሁኔታ ታድሞ የነበረ ሰው አብሮ የተመለሰ አለ። ከዛ በኋላ ደግሞ የሚመጣ በግሩፕ ሆኖ እየዘመረ የሚመጣ በዓሉ ታዳሚ እስቴጁ ጋር የነበረውን ስነስርአት ሳይሆን በመጀመሪያ የሚደርሰው ወደ ባህሩ እየሄደ ትራዲሽናል የሆነውን ስነስርአት አካል ሆኖ በግሩፕ ሆኖ እየተመለሰ እዛ ቦታ ላይ ታደመ ማለት ነው። ተቃውሞ በምን መልክ ነበረ እይቀርብ የነበረው ከተሳታፊው በኩል? ተቃውሞውን የሚያሰሙት በምን አይነት መልኩ ነበረ? ተቃውሟቸውንስ የሚያሰሙት ምን ያህል የሚሆኑት ተሳታፊዎች ነበሩ? ኦልሞስት ሁሉም ታዳሚዎች በሙሉ ምንም ያለ ልዩነት በአንድ ተቃውሟቸውን ሲያሰሙ ነበር። ሁሉም በኦሮምኛ፣ አልፎ አልፎ በእንግሊዝኛ፣ አልፎ አልፎ አንዳንዴ በአማርኛ ይጠቀማሉ። በጣም ፒስፉል በሆነ መልኩ ሰላማዊ በሆነ መንገድ ባሉበት ቦታ ሆነው ምንም ያለ ማቋረጥ ያለ መድከም ከአስራ ሁለት ሰዓት ተኩል በኋላ ከአራት ሰዓት ከተኩል ወይም አምስት ሰዓት አካባቢ ድረስ ያለ ምንም መብረድ ተቃውሟቸው ምንም ሳይቀዘቅዝ ተቃውሟቸውን ሲያሰሙ ነበር የነበረው። በዛው ልክ ደግሞ በአካባቢ ላይ የነበሩት የፀጥታ አስከባሪዎች ሙሉ ለሙሉ የኦሮሚያ ክልል ፈጥኖ ድራሽ ወይም ደግሞ ልዩ ሀይል ሚባለው ይመስለኛል እነሱ ናቸው ሙሉ ለሙሉ እነሱም ትጥቅ ምናምን አልማተኛ የሚሆን ሌሎች ትጥቆችን አልያዙም ምናልባት በተለያዩ ቪዲዮዎች ላይም ተመልከታችኋቸው እንደሆነ የተገደበው ቦታ ላይ ቆመው በኦሮምኛ እያዋሯቸው በአንዳንድ እንቅስቃሴ ሲያደርጉ ለማለፍ ሲሞክሩ በኦሮምኛ እየተነጋገሩ እሺ ብለው እየተመለሱ ከመስመሩም ለማለፍ ሳይሞክሩ ከሄድ የነበረው ተቃውሞ እውነት ለመናገር በአካባቢው ከነበረው ህዝብ እና ከነበረው የጸጥታ ኃይል ጋር ሲነጻጸር የአካባቢው ህዝብ ወይም ደግሞ በዓሉ ላይ ታድሞ የነበረው ህዝብ በጣም ቁጥሩ እጅግ ከፍተኛ ከመሆኑ አንጻር ወደ ቫዮለንስ ምናምን ቢገባ እንኳን መቆጣጠር የሚያስችል ሁኔታ አልነበረም። የፖሊስ ኃይል የነበረው የፖሊስ ኃይል ወይም ደግሞ በሰላም እንደዚህ አይነት አድማዎችን አንድን ለማድረግ የሚያስችል የነበረ አልነበረም፣ በብዛት ደረጃ ማለት ነው። ነገር ግን የቋንቋው ተናጋሪዎች እና የክልሉ ፖሊሶች በመሆናቸው እነሱም የእኛ ናቸው እያሉ ይዘምራሉ የልዩ ኃይሉን እነሱም አንዳንድ ለማለፍ መስመሩን ለማለፍ የሚፈቅዱ የሚሞክሩ ሰዎችም ያለምንም ኃይል በኦሮምኛ እያናገሩ እሺ ቁጭ በሉም እያሉ ቁጭ እያስደረጓቸው በሰላማዊ ሁኔታ ነበር ሲከናወን የነበረው። ታዲያ ግጭቱ እንዴት ተነሳ? ግጭቱ ከመነሳቱም በፊት የእምነት አባቶቹ ወይም ፕሮግራሙን ለመቀጠል አልቻሉም። እነሱም እንዲወርዱላቸው ሲጠይቁ ነበረ። በአጠቃላይ በድምፅ እንዲወርዱላቸው፣ እንደማይወክላቸው እየገለጹ ነበር የነበረው። ስለዚህ ፕሮግራሙን ማካሄድ አልተቻለም። በኋላ ላይ የመጣው ግጭት እንዴት ነው የተከሰተው? አስለቃሽ ጭስ ተተኩሷል ተብሏል እና እሱ ምኑ ጋን ነው የተጀመረው? ከዚህ በኋላ የአባገሪዎቹ ስነስርዓቱን ማስቀጠል ስላልቻሉ አካባቢውን ጥለው እነሱም ለመንቀሳቀስ ለመሄድ ወሰኑ። ያ እንቅስቃሴ ሲጀመር የተወሰኑ በርከት ያሉ ወጣቶች ስቴጁ ላይ ወጡ። ስቴጁ ላይ ከስቴጁ ለማውረድ ተሞከረ። ከዛ በኋላ እንደገና ብዛት ያለው የትራዲሽናል ልብሶቻቸውን እና ዱላ የትራዲሽናል የሚመርኮዝበት ዱላ የያዙ ወጣቶች ጌጤማ የያዙ ወጣቶች ድጋሚ በርከት ብለው እንትኑን ተቆጣጠሩት። እንደገና መድረኩን መቆጣጠር ስልሽ መድረኩን የመጠቀም ማለት ነው፣ ስቴጁ ላይ የመውጣት እንቅስቃሴ ነው እ ስቲል አሁንም ሰላማዊ ነበር። ተቃውሟቸውን እያሰሙ በእርጋታ በሩጫም አይደለም በእርጋታ ወደ ስቴጅ ወጡ። በዚህ ሰዓት ላይ የእምነት አባቶቹም ጎርደዋል። የእምነት አባቶቹ እየተሳሳስኩኝ ነው፣ እንደዛ ምለው የአባገዳዎችን ሪፈር ለማድረግ ፈልጌ ነው። ነገር ግን ፖሊሶቹ እንዲወርዱ ጠይቋቸዋል ከዛ በኋላ ፕሮቴስቱ ፖሊሶቹን እንደዚህ በሚጠይቁበት ሰዓት የተወሰኑት ይወርዳሉ የተወሰኑት ለምን ይባላል እንጂ ስቲል አሁንም በሰላማዊ አይነት ነገር ነው የተመለከትኩት እኔ ማየት በሚችልበት ደረጃ የተመለከትኩት ያንን ነው ከዚህ በኋላ ግን የሚመስለኝ ነገር ስነ ስርዓቱ አልቋል መካሄድ ስላልቻለ መበተን አለበት ብለው የወሰኑ ይመስለኛል የጸጥታ ሀላፊዎቹ እና የጸጥታ ሀላፊዎቹ በእኔ በእኔ አረዳድ በሀይል ወይም በማይክራፎን እንዲበተኑ ወይም ደግሞ ጸጥታ ኃይላቸውን አጠናክረው ወይም ሰዋል ጨምረው እንዲበተኑ ፊዚካሊ ከመጠየቅና ወይም ደግሞ ከመበተን አማራጭ ይልቅ ያው ክራውድና ምንም አይነት መፈናፈኛ በሌለበት ቦታ ላይ አስለቃሽ ጭስ ነው የተኮሱት። እንግዲህ ምናልባት አስለቃሽ ጭስን ምን ያህል እናውቃለን፣ የተሰበሰበው ውስጥ ምን ያህል ያውቃል አስለቃሽ ጭስ ሲባል የሚለው ለእኔ ጥያቄ ይሆንብኛል። ምክንያቱም ምን አይነት ድምፅ እንዳለው ማያቅ አስለቃሽ ጭስ ማለት ዝም ብሎ ጭስ ይሁን ምን ይሁን ማያቅ ሊሆን ይችላል። የተሰበሰበው አካባቢ እንደዚህ አይነት ኤክስፖር እስከሌለው ድረስ ማለት ነው። እንደዛ ገምታለሁ። የአስለቃሽ ጭስ ሲተኮስ ከፍተኛ ፍንዳታ ነው ያለው። እንደገና ከወደቀ በኋላ ክራውድ ውስጥ ከፍተኛ ጭስ ነው የሚያመጣው እና ምናልባት ለማያቅ ሰው ኤክስፕሎድ የሚያደረግ ነው ይመስለው፣ የሚፈነዳ ነው ይመስለው፣ ጭሱን ከጨረሰ በኋላ የሚፈነዳ ነው ይመስለው። ስለዚህ አስለቃሽ ጭስ ይሁን ምን ይሁን ማቅ ህብረተሰብ ካለ ወይም ደግሞ ማቅ ወጣት ካለ ድንጋጤ ይፈጥራል። ጩኸቱ ራሱ የሚፈነዳ ይመስላል። ቀጥሎ ዋለው ቀጣይ እንትን ውስጥ ጊዜያት ውስጥ ሊፈነዳ ምን ብለው የሚያስቡ ሊኖሩ ይችላሉ። በዚህ ሁኔታ ውስጥ ከፍተኛ የሆነ ራስን የማዳን ሩጫ ነው የተገባው እና ስህተትም የሚመስለኝ በዚህ ክራውድ ውስጥ አደለም፣ በኤክስፕሎዚቭ በሆነ ነገር ወይም ደግሞ ድምፅ ባለው ከፍተኛ ድምፅ ባለው ነገር ለመበተን እና በሚያስለቅስና ለመሰንፈስ በሚያስቸግር ነገር ለመበተን መሞከር ይቅርና በውሃ እንኳን ሊደረግ የሚችል ነገር አደለም። ምክንያቱም ምንም አይነት መፈናፈኝ የለውም። በምንም እንደዛ ማድረግ ተመሳሳይ ውጤት ነው የሚያስከትለው እርስ በርስ ህልፈትን ነው ሊያስከትል የሚችለው በማንኛውም መልኩ የሚሆነው። ስለዚህ መጀመሪያ ላይ ማድረግ የሚገባቸው ብዬ ማስበው በራሴ ሊሆንም ቢሆንም ጥሩ ነው ብዬ የሚገምተው የሰው ኃይል ጨምረው ክራውዱን የመበተንና የማሳሳት እንቅስቃሴ አድርገው ቢሆን ኖሮ ምናልባት ልኪቱ ላይ ከሰት ይችል ነበር ብዬ ነው ማምነው። ከዛ በኋላ ወደ የት ሄዳችሁ እናንተ? እኔ እዛው ነው እስከ መጨረሻ የቆየውትኝ በተወሰነ ርቀት ውስጥ ሁኜ ለመከታተል የሞከርኩትኝ ነገር ግን አብዛኛው ወጣት ራሱን ለማውጣት ሞከረ እና ወደ ወደ ከተማው በሚያስገሄደው መንገድ ነው አብዛኛው ወጣት የሄደው። ነገር ግን እንትኑ አስለቃሽ ጭሱ በሚወረወሩበት ሰት ሙልት ብሏል የነበረው ቦታ በሰው ጭንቅንቅ ያለ ነው እና ጠርዝ ጠርዝ ላይ በሁለት ጠርዞች ላይ ገደሎች አሉ፣ ወደ ውሃ የሚወስዱ ሊሆን ይችላል ይመስለኛል፣ ወደ እንትን ወደ ዋናው ሀይቅ እና ወደ አራት ሜትር እውቀት ያላቸው ናቸው። አንደኛው ደግሞ ውሃም ያለበት ነው እና አንድ ቦታ መሀል አካባቢ ላይ የተለቀቀው እንትን አስለቃሽ ጭስ ሰውን እርስ በርሱ እንዲገፋፋ ሲያደርግ፣ ጥግ ላይ ጫፍ ላይ ቆመው የነበሩት እና ተሳታፊ የነበሩ ሰዎች መቋቋም አይችሉም ግፊውን። ስለዚህ ራሳቸውን ማዳን አልቻሉም። ለመዝለልም የምናምንም አደለም ጉዳዩ፣ ለማምለጥ የመዝለል ጉዳይ አደለም ከመሀል ሴንተር ላይ የተፈጠረው ግፊያ እነሱን ወደ ኋላ ነው የገፋቸው። ስለዚህ ራሳቸውን ማዳን አልቻሉም እና በርካታ ሰዎች እዛ ውስጥ ነው የወደቁት እና ብዙ ሰውም አልተመለከታቸውም ነበር፣ ምክንያቱም ራሱ የማዳን እንቅስቃሴ ውስጥ ስለነበረ እና በዛው ወደ ከተማ ነው ማሱ የሄደው ማለት ነው። አብዛኛው ህዝብ ወደዛ ነው ሄደው፣ ወደ ከተማ ነው ሄደው። ወደ ከተማ ሲሄድም እንደገና ከተረጋጋ በኋላ ተቃውሞውን እያሰማ ነው ወደ ከተማ ሄደው። ነገር ግን በአቅራቢያ የነበሩ ሲወድቁ ያዩ ሰዎች እንትን ለማለት ነው የሞከሩት የነፍስ አድን እንቅስቃሴ ለማድረግ ሲሞክሩ የፈጥኖ ኃይሉ ወይም ደግሞ ልዩ ኃይሉ ፖሊሶችም ሁኔታው መከሰቱን አይተው ወደዛ ነው ሲሯሯጡ የነበረው። እውነት ለመናገር የራሳቸውንም እኔ ስህተት ብዬ የምቆጥረው በእኔ አንደርስታንዲንግ፣ ስህተት ብዬ ማምነውን መተኮስ የሌለባቸውን ነገር ካደረጉ በኋላ እነሱም በኦሮምኛ በፒካፕና በተለያዩ መኪናዎች ላይ ሆነው ድምፅ ማጉያ ባላቸው ላይ እንዲረጋጋ ህብረተሰቡን እንዲረጋጋ እየተሯሯጡ በፍጥነት እየነዱ እንደዛ ሲያደርጉ ነበር የነበረው ነገር። ግን አብዛኛው ማስ ይህንን ራሱን ለማዳን ጥሎ ነው የወጣው። እና የተሰኮሰበት አስለቃሽ ጭስ ሳይሆን ቡሌት የተሰኮሰ አይነት ነገር ነው የሚመስለው። ምክንያቱም ነፍስ የማዳን ሩጫ ነው ሲሯሯጡ ያየሁት። ከዛ በኋላ ወደ አካባቢ ላይ ስመለስ፣ እኔም ለመመልከት በሚያስችለኝ ርቀት ሆኜ ተሸሽጌ ከነበረበት ቦታ ለመመልከት ስሞክር ፒካፖች ሰዎች እየተጫኑ ሲያልፉ አየሁኝና ወደ እዛ ስጠጋ በርካታ አስካይኖች መሬት ላይ ወድቀው ሰዎች እያወጧቸው መኪና ወደ ሆስፒታል የሚያደርሳቸው መኪና በቂ ያልነበረም የተወሰኑ የቅነስቀል አምቡላንሶች እና ራሱ የልዩ ኃይል መኪኖች ቢካፖች ያንን እርዳታ ለመስጠት ሲሯሯጡ ነው ያየሁትኝ። ስላልቻሉ በርካታ እርሳ እየጠበቀ ወድቆ ነበር። ከዛም ውጪ በርካቶች ሰዎች ሕክምና ወደሚያደርሱበት ቦታ የሚደርስ መኪና ወይም ደግሞ የሚረዳቸው መኪና እስኪመጣ ድረስ በአካባቢው የነበሩ ጥቂት ሰዎች ጥቂት ስልሽ ሪላቲቭሊ ነው አንጻር ነው ቀድሞ ከነበረው አንጻር ማለት ነው። እነሱ እየረዷቸው ሲጓጓዝ ነበር። እስቲም ደግሞ አላለቀም ነበር ውስጥ ያለው ሰው አውጥቶ ለመጨረስ። በአንተ ግምት ወይም ደግሞ ባገኘኸው መረጃ ያገኘኸው መረጃ ካለ ምን ያህል ሰው ሕይወት ያለፈ ይመስልሃል? እኔ እኔ በአካባቢ ላይ ከመድረሴ ወደ ትክክለኛው ቦታ ገደሉ ቦታ ከመድረሴ በፊት በርካታ አምቡላንሶች እና የፖሊስ ፒካፖች ሲያመላልሱ አይቻለሁ። እኔ እንደውም በመጀመሪያ እኔም ርቀት ላይ ስለነበርኩኝ አደጋ የደረሰ ነገር አልመሰለኝም። በጭስ የታፈኑ ሰዎችን ወይም ደግሞ ራሳቸውን የሳቱ ሰዎችን የማድረስ የመርዳት ወደ ሱታ ለመውሰድ እንቅስቃሴ ነበር የመሰለኝ ነገር ግን ከፒካፖቹ ጀርባ ላይ ሳይ በድን የሆኑ መንቀሳቀስ የማይችሉ ሰዎች ናቸው እርስ በርስ ተደራርበ እየተወሰዱ ያየኋቸው እና ምንድን ነው የተፈጠረው ብዬ ወደ ቅርበት ስሄድ መዓት አስከኝ ነው እንትን ያለው መሬት ላይ ሆኖ ያየሁ እያረጋገ እያየሁኝ ነው። የተወሰኑ የህክምና እርዳታ ሰጪዎች የመጀመሪያ እርዳታ ሰጪዎች አንገት ላይ እና እጃቸው ላይ የደምት መኖሩን ለማረጋገጥ እየሞከሩ መሞታቸውን እያረጋገጡ በርካታዎችን ቆጠርኩኝ። ከዛም በኋላ ግን ወደ ከተማው ስንመለስ ወደ ደብረዘይት ሆስፒታል የመንግስት ሆስፒታል ውስጥ ገብቼ ለመመልከት ሞከርኩኝ። በጣም አሳዛኝ ነገር ነው። ለመመልከት የቻልነው በሁለት የዩኒሴፍ ድንኳኖች ውስጥ በርካታ ስክሬኖች ዝም ብለው ሰው እንዲለያቸው ዘመድ እንዲለያቸው ተጠቃማሽ ሰሆነ ያየሁትኝ ኢቭን በስርዓቱ እንትንም አልለበሰም። አስክሬን መሸፈኛ ከፈኖች ነገሮችም አልተደረጉም። ከእኔ ከመምጣቴ በፊትም እንደሰማሁትኝ አንዳንድ ጓደኞቻቸውን አስክሬን ያገኙ ሰዎች የጫኑ መኪና እንደወሰዱ አይቻለሁ። እኔም እንትን ስል ያገኟቸውን የሚያውቋቸውን ሰዎች አስክሬን ገንዘው በራሳቸው ውስጥ የሚያውቁት አገናንትን እያለቀሱን ሲወስዱ ተመልክቻለሁ። እኔ ግን እዛው ድንኳን ውስጥ እንኳን በራሴ ዓይን ከሀምሳ በላይ ቁጥር ያለው ነገር ግን እዛ ሆስፒታል ብቻ እንዳሌኑም የሚታወቃል። ከዛ ሆስፒታል ውጪ ሌሎች ቦታዎች ሄዱ አሉ እና እኔ እንኳን ፐርሰናሊ ከሀምሳ በላይ ቁጥር ያለው ለማለት ነው። እሺ ዮሀንስ በጣም እናመሰግናለን ለሰጠህን መረጃ። አመሰግናለሁ። እሺ እግዚአብሔር ዮን ግርማ ለዘገባው እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ጦርነትና ግድያን የሚሸሹ የብዙ ሺህ ስደተኞች ህይወት በመጤ ጥላቻ የተነሳ ህይወታቸው ለአደጋ መጋለጡን የተባበሩት መንግስታት ድርጅት አስታውቋል። ሊሳ ሽላይን አመታዊው የዩኤንኤችሲአር ጉባኤ ከሚካሄድበት ከጂኒቫ ለቪኦኤ ዘገባ አድርሳለች። አዲሱ አበበ ያቀርባል። በአሁኑ ወቅት የተፈናቃዮች ወቅታዊ አሀዝ ከ65 ሚሊዮን በላይ መሆኑ ተመልክቷል። የዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባለስልጣን ፊሊፖ ግራንዲ ከፍተኛ ቁጥር ያለው የስደተኞች ፍልሰት ከሶሪያ እንደሆነ ተናግረዋል። በሲቪሉ ሕዝብ ላይ እየደረሰ ያለውን ሞት፣ ሰቆቃና ውድመት የምንገልጽበት ቃላት የሉንም። ጦርነቱን ሊያስቆሙ የሚችሉት መንግሥታት ደግሞ ያን ለማድረግ ያላቸውን ፍላጎት ማስተባበር አልቻሉም። ከሁለተኛው የዓለም ጦርነት በኋላ የሚታየው የሕዝብ ፍልሰት አውሮፓ ውስጥ ትልቁንና ከፍተኛውን የስደተኞች ቀውስ አስከትሏል። ኦስትሪያ፣ ጀርመን እና ስዊድን ከፍተኛ ቁጥር ያላቸው ስደተኞችን በመቀበላቸው ያመሰገኑት የዩኤንችሲሩ ባለሥልጣን የአውሮፓ ሀገሮች በሮቻቸውን በሶሪያና በሌሎች አገሮች ፍልሰተኞች ላይ በመዝጋታቸውና ያለምንም ቀውስ የበለጠ በማባባሳቸው ነቅፈዋል። በመጤዎች ላይ የሚታይ ጥላቻ ደግሞ የጥገኝነትን ሕጋዊ ጥያቄ ወደ ጎን እንዲደረግና ግምት እንዳይሰጠው ማድረጉንም ግራንዲ አመልክተዋል። ኦ ላርጅ ከፍተኛ ቁጥር ያላቸው ፍልሰተኞችና ስደተኞች በሰሜኑ የዓለማችን ክፍል ስጋትንና ፖለቲካዊ አለመረጋጋትን ፈጥሯል። ይህን ስጋት የሚያስተጋቡት ደግሞ ኃላፊነት የጎደላቸው ፖለቲከኞች ናቸው። በመሆኑም አንዳንድ አገሮች ሌላው ቀርቶ ስደተኞችን የማስተናገድና የሰብአዊ መብቶችን የማስጠበቅ አኩሪ ታሪክ ያላቸው ጭምር ጥገኝነትን በሚመለከተው ሕጋቸው ላይ ገደብ እያደረጉ መሆናቸው እየታየ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በስብሰባው ላይ ጦርነት ያስከተለውን ፍትሐዊነት በመጥቀስ ቁጣ አሰምተዋል። የሶሪያው ሁኔታ የዓለማችን ትልቁና አሰቃቂው ድራማ ነው። በተጨማሪ ግን ከየመን፣ ከአፍጋኒስታን፣ ከብሩንዲ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከደቡብ ሱዳንና ከሌሎችም ሀገሮች የሚፈልሱ በሚሊዮኖች የሚቆጠሩ ስደተኞችን ማስታወስ ይኖርብናል። ከስድሳ በላይ ዓመታት የዘለቁ ጦርነቶች አለም አሉ። የተባበሩት መንግሥታት ድርጅት ዋና ጸሐፊ ከእውነታው ጋር መጋፈጥ ይኖርበታል እውነታውም ዛሬ ከፍተኛ ቁጥር ያላቸው ወንዶች ሴቶችና ህጻናት በጦርነት ሕይወታቸውን እያጡና እየቆሰሉ መሆናቸውን እንደሆነ ተገንዝበዋል። በጎ ፈቃደኝነትና አዘኔታም የሚሰማው አመራር ካለ ጦርነት የሚያስከትለው ችግርም ሆነ መፈናቀል መፍትሄ ይኖራቸው ነበር ሲሉም የመንግሥታቱ ድርጅት ዋና ጸሐፊ ተናግረዋል። ክቡራን አድማጮች ዝግጅታችን እስከ አራት ሰዓት ይቀጥላል። ዝግጅቶቻችንን በጥራት ማዳመጥ እንደምትችሉ እንድትችሉ አንዳንድ የተቀየሩ ሜትር ባንዶች እና የስርጭት መስመሮች አሉን። አንድ ጊዜ አነብላችኋለሁኝ። በ19 ሜትር ባንድ 15630 እና 15785 ኪሎ ኸርትዝ በ22 ሜትር ባንድ በ13 ሺህ 615 እና 13860 ኪሎ ሄርትዝ በ25 ሜትር ባንድ 11720 በ12110 እና በ12140 ኪሎ ሄርትዝ ላይ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። አሁን ሳምንታዊው የስፖርት ዝግጅት ይቀርባል። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አመሻችሁልኝ የተከበራችሁ አድማጮቼ። በአትሌቲክስ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ የኤርትራና የኬንያ አትሌቶች ድል ተቀዳጅተዋል። በእግር ኳስ ከ17 ዓመት በታች የኢትዮጵያ ብሔራዊ እግር ኳስ ቡድን የአፍሪካ ዋንጫ ማጣሪያን አላለፈም፣ ከውድድሩ ውጭ ሆኗል። እነዚህን በቀዳሚነት ይዘናል። ሌላም ዜና አለን። አብራችሁን ቆዩ። በቅድሚያ ወደ ሊዝበን ፖርቱጋል ልውሰዳችሁና ትላንት በዚያ የተካሄደውን የግማሽና ሙሉ ማራቶን ሩጫ ውድድሮች ውጤት አጠር አጠር አድርጌ ላቅርብላችሁ። የወንዶቹን ግማሽ ማራቶን ያሸነፈው የኤርትራው አትሌት ንጉሴ አምሎሶም ነው። በአንድ ሰዓት ሁለት ደቂቃ ከ39 ሴኮንድ ነው የገባው። ሁለተኛና ሦስተኛ የሆኑትን የኬንያ አትሌቶች ሬሚ ሊሞንና ዊልፍሬድ ኪሜሊን በዘጠኝና አስር ሴኮንዶች ጥሏቸው ገብቷል። ሌሎቹ ኤርትራውያን አማኑኤል መሰልና ዳዊት ወልደስላሴ የአራተኛና አምስተኛነቱን ቦታ ወስደዋል። አንደኛው የወጣው ኤርትራዊው ንጉሴ አምሎሶም ሻምፒዮንነቱን ለመከላከል ትላንት አነስተኛ ችግር ገጥሞት እንደነበር ተዘግቧል። በሪዮ ኦሊምፒክ በ10 ሺህ ሜትር ሩጫ ተካፍሎ በዘጠኝነት ያጠናቀቀው ንጉሴ እዚሁ ስፍራ ላይ ባለፈው ዓመት ከገባበት ሰዓት አንዲት ሴኮንድ ቀንሷል። የሌሎቹ ሯጮች ፍጥነት በመቀነሱ ነው ብሏል የእርሱም ሰዓት ሊቀንስ የቻለው። በአጠቃላይ በማሸነፌ ግን ተደስቻለሁ ብሏል ንጉሴ። የሴቶቹ ግማሽ ማራቶን ሲጀመር ትንሽ አለመግባባት በመፈጠሩ ኬንያውያኑ ማርግሬት አጋይ እና የወቅቱ ሻምፒዮና ቢያትሪስ ሙታይ ለግማሽ ደቂቃ ያህል ከቀዳሚዎቹ ርቀው መጀመር ተገደዋል። እየገፉ ሲሄዱ ግን ክፍተቱን ለማጥበብ ቢችሉም የኢትዮጵያውያን አትሌት ገነት ያለውን መድረስ አልቻሉም። በመሆኑም የሴቶቹን ግማሽ ማራቶን ገነት ያለው አሸንፋለች። አንድ ሰዓት 10 ደቂቃ ከ25 ሴኮንድ ተይዞላታል። ማርገሬት አካይ ከኬንያ 8 ሴኮንዶች በኋላ በሁለተኝነት ገብታለች። ቫሌሪ ጂሜሊ እርሷም ከኬንያ ናት ሦስተኛ። በዋናው ትልቁ ማራቶን ኬንያውያኑ አልፍሬድ ኬሪንግና ሩበን ኬሪዮ አንደኛና ሁለተኛ ሰቦቃ ንጉሴ ከኢትዮጵያ ሦስተኛ ሆነዋል። ሁለት ከ10ና ከ11 ነው የሦስቱም ጊዜ። በዋናው የሴቶቹ ማራቶን ኬንያውያን የበላይነታቸውን አሳይተዋል። በሳራ ቼፕችር የተመራው ቡድን ከአንደኛ እስከ አራተኛ ተከታትሎ ገብቷል። የአስተናጋጇ የፖርቱጋል ሯጭ ሮዛ ማዱሬራ አምስተኛ። ወደ ትሬንቶ ኢጣሊያ፣ እናምራ። በዚህኛው ቅዳሜ ዕለት በተካሄደው ግማሽ ማራቶን የኡጋንዳው አብዱላ ማንዴ 28 ከ47 ገብቶ በኦሎምፒክ 10 ሺህ ነሐስ ያገኘውን ኢትዮጵያዊ ታምራት ቶላን በአስገራሚ ሁኔታ ቀድሞ ገብቷል። ሙክታር ኢድሪስ አሁንም ከኢትዮጵያ በሦስተኝነት አጠናቋል። አብዱላና ታምራት የገቡበት 28 ከ47 ተመሳሳይ ጊዜ በመሆኑ አሸናፊው የተለየው በአስቸጋሪ ሁኔታ ነው። ሙክታር ኢድሪስ እንደ አውሮፓውያን ዘመን አቆጣጠር በ2012 በ5000 ሜትር የዓለም ወጣቶች ሻምፒዮን መሆኑ ይታወሳል። ያለፉትን ሁለት ዓመታትም በዚሁ ስፍራ በድል ያጠናቀቀው ሙክታር ኢድሪስ ነው። ሶስተኛ ሙከራው በሶስተኝነት እንዲያበቃ አስገድዶታል። ሙክታር አብዱላ እና ታምራት ቀድመው ሮጡ፣ ቀድመው ጨረሱ። የማራቶን ሩጫ ስፖርቱን ዜና በዚሁ ላብቃ። ለእግር ኳስና ሌሎች ዜናዎች ገዛ ህኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛ ህኝ አመሰግናለሁ ሰለሞን። በእግር ኳስ ዜና የኢትዮጵያ እና የማሊ ከአስራ ሰባት አመት በታች የእግር ኳስ ብሔራዊ ቡድኖች ትናንት በአዲስ አበባ ስታዲየም የመልስ ማጣሪያቸውን አድርገው በእንግዳው ቡድን ሁለት ለአንድ አሸናፊነት ተሰናብተዋል። ጨዋታው በተጀመረ በሶስተኛው ደቂቃ በሚያስደንቅ ፍጥነት እና የጨዋታ ቅንብር የማሊ ወጣቶች የመጀመሪያውን ጎል አግብተው አስደንግጠዋል። በሰባ ሁለተኛው ደቂቃ የኢትዮጵያ ወጣት ቡድን አቻ ያደረገችውን ጎል ቢያስቆጥርም ጨዋታው ሊጠናቀቅ የደቂቃ ጊዜ ሲቀር በፈጣን የመልሶ ማጥቃት ሁለተኛ ጎል አግብቶ የማሊ ወጣት ቡድን ማዳጋስካር ከወራቶች በኋላ በምታዘጋጀው ለአፍሪካ ከአስራ ሰባት ዓመት በታች ሻምፒዮና ተሳታፊነትን አረጋግጧል። በአካል ብቃት፣ በተጠና አጨዋወትና በግል ክህሎትም የማሊ ወጣቶች የተሻሉ ሆነው ታይተዋል። በአጠቃላይ ውጤትም አራት ለአንድ በማሸነፍ ነው ለአፍሪካ ወጣቶች ሻምፒዮና ማለታቸውን ያረጋገጡት። አጠር ያለ ሽልማት ዜናም አለኝ። ባለፉት ከኦሎምፒክ ውድድሮች መልስ እንደሚደረገው ሁሉ በሪዮ ኦሎምፒክ ስምንት ሜዳሊያዎች አግኝተው የተመለሰው የኢትዮጵያ ኦሎምፒክ ቡድንና ልኡካኑ ባለፈው ሳምንት አጋማሽ ከመንግስት የኒሻንና የገንዘብ ማበረታቻ ሽልማት አግኝተዋል። በብሔራዊ ቤተ መንግስት በተከናወነው ሽልማት ስነ ስርዓት ሁሉንም ሽልማቶች የሰጡት ፕሬዚዳንቱ ዶክተር ሙላቱ ተሾመ ናቸው። በአንድ ኦሎምፒክ ሁለት ሜዳሊያ በአስርና አምስት ሺ ሜትር ወርቅና ነሐስ ያገኘችው አትሌት አልማዝ አያላ የሀገሪቱ ከፍተኛ የክብር ኒሻን ተበርክቶላታል። ከክብር ኒሻኑ በተጨማሪም አንድ ሚሊዮን አራት መቶ ሺህ ብር ዋጋ ያለው የቤት አውቶሞቢል እና ሁለት መቶ ሺህ ብር በተጨማሪም አግኝታለች። አትሌቷ በሰጠችው አስተያየት አይቼውም ሰምቼውም የማላውቀውን ሽልማት በማግኘቴ ብደሰትም ለዚህ ያደረሰኝ ባለቤቴ ለአሰልጣኙ እውቅና ሽልማት አለማግኘቱ ደስታዬን ግማሽ አድርጎታል ስትል አስተያየቷን ሰጥታለች። ቶሬሳ ፊዳ ይባላል ባለቤቷና አሰልጣኛዋ። ሌሎች የብር ሜዳሊያ ያላገኙ አምስት መቶ ሺ ብር፣ ከነሐስ ሁለት መቶ ሺ ብር፣ ለተሳታፊዎች ሀያ ስድስት ሺ ብር ተሰጥቷል። የልዑካን ቡድኑ አባላትና ጋዜጠኞቹም የሽልማት ትርፋቱ ተቋዳሽ ሆነዋል። ይኸው ነው በእኔ በኩል። ሰለሞን ገዛ ንጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞንና ገዛኸኝን እናመሰግናለን። ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ ዜናና መረጃዎች እናካፍላችሁ። በቢሾፍቱ የእሬቻ በዓል አከባበር ላይ የሞቱት ሰዎች ቁጥር በከፍተኛ ደረጃ እያሻቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። በኮንግረሱ አባባል ከ600 በላይ ሕይወት ማለፉ የተገለጸ ሲሆን የኢትዮጵያ መንግስት ግን ትናንትና ጠቅላይ ሚኒስትሩ እንዳሉት 52 ሰው ነው የሞተው። የቢሾፍቱ አጠቃላይ ሆስፒታልን ጠቅሶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬ ባወጣው መረጃ መሰረት ደግሞ የ55 ሰዎች ህይወት ማለፉና 45 ሰዎች መጎዳታቸውን በአጠቃላይ ተጎጂዎቹ ቁጥር መቶ መሆኑን አስታውቋል። የኢትዮጵያ መንግስት የሶስት ቀናት ሀዘን አውጇል። ክቡራትና ክቡራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።